ሰኔ 27 ቀን 2016 ዓ ም በዚህ ተወካዮች ምክር ቤት ተገኝተው በፌዴራል መንግስት የ2016 በጀት ዓመት የሥራ አፈጻጸም ሪፖርት ዙሪያ ከአባላት ለቀረቡላቸው ጥያቄዎች ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ካነሷቸው ጉዳዮች መካከል ሀገራዊ የኢኮኖሚ ሁኔታ ይገኝበታል። የዋጋ ንረት፣ ሙስና፣ ከዓለም አቀፍ አበዳሪ ተቋማት ጋር እየተደረጉ ያሉት ድርድሮችና ሀገራዊ የግብርና ምርት ሁኔታ በአባላት በጥያቄ ከተነሱ ጉዳዮች መካከል ናቸው። ጠቅላይ ሚኒስትሩ የኑሮ ውድነትን በተመለከተ በሰጡት ማብራሪያ አንዳንድ ሀገሮች ከ60 እስከ 200 በመቶ የሚደርስ የዋጋ ንረት እንዳጋጠማቸው ገልጸዋል። የኢትዮጵያ አሁናዊ የዋጋ ንረት ደግሞ 23 በመቶ መሆኑን ተናግረዋል። የምጣኔ ሀብት ባለሙያው አቶ ክቡር ገና የዋጋ ንረት እየቀነሰ መምጣቱ ላይ በጠቅላይ ሚኒስትሩ ሀሳብ ቢስማሙም አሁን ያለበት ደረጃ በራሱ ግን ከፍተኛ የሚባል ነው ይላሉ። በእርግጥ በፊት የነበረው እስከ 30 በመቶ በላይም የነበረ እንደነበረ የታወቀ ነው። አሁን ወደ ወደ ሀያ መሀል ላይ መሰለኝ ሀያ ሶስት ሀያ አምስት አካባቢ ገብቷል ብሎን የገለጡት፣ በዛ መልኩ ሲገለጽ በእርግጥም እንደተቀነሰ አሃዞቹ ያሳያሉ። ግን ሀያ ሶስትም ሀያ አምስትም በመቶ ገና ከፍተኛ የኑሮ ቀውስ እንደሚያመጣ ግልጽ ነው። ደሞዝ ለምሳሌ ስንመለከት አብዛኛው ያለበት ቦታ ለመሆኑ ዋጋ ግሽበቱ ጋር አብሮ ሊሄድ አልቻለም። በዚህም ምክንያት እንግዲህ አብሮ የሚያያዙ አሉ። ህዝቡ ገንዘብ ማጠራቅም ስለማይችል ዋጋ ግሽበቱ ጋር መቋቋም ያስቸግረዋል። እንደዚሁም ደግሞ ተጠቃሚው ማለት ነው የዚህን ዋጋ ግሽበት በመመልከት የማያስፈልግም የሚያስፈልግም ንብረቶችን ለመያዝ ሩጫ አለ። እንግዲህ እነዚህን ችግሮች ስንመለከት የዋጋ ግሽበቱ ለመቀነስ እየተደረገ ያለው ውጤት ያመጣ ቢሆንም በሌላ በኩል ያ የመጣው ውጤት እስከ መቼ ድረስ በዚህ ይቀጥላል፣ ምን ሊያሻሽል፣ መንግስት በምን በምን ሊያሻሽል የሚችልበትን ለማስረዳትም የተሞከረበት ሁኔታ የለም። እንደዚሁ ብቻ ተቀንሷል የሚለው ቀርቦ ነው። እንግዲህ የታለፈው የብሔራዊ ባንክን መረጃ ጠቅሶ ካፒታል የተሰኘ የአገር ውስጥ ጋዜጣ ያወጣው ሀዝ እንደሚያሳየው ደግሞ በሰኔ ወር የተመዘገበው የዋጋ ንረት በጠቅላይ ሚኒስትሩ ከተጠቀሰው በታች 19.9 በመቶ መሆኑን ይገልጻል። ይህም ባለፈው ዓመት ባንኩ የዋጋ ንረቱ ከነበረበት 29.3 የገንዘብ ቁጥጥር ፖሊሲዎችን በመተግበር በአንድ ዓመት ውስጥ ከ20 በመቶ በታች አወርደዋለሁ በሚል ይፋ ያደረገው እቅዱ መሳካቱን ያሳወቀበት ነው። በአዲስ አበባ ዩኒቨርሲቲ የንግድ ስራ ትምህርት ቤት መምህር የሆኑት ዶክተር ዳኪቶ አለሙ በእርግጥ የዋጋ ንረቱ እየቀነሰ ቢመጣም ቅናሹ አብዛኛው ማህበረሰብ በሚጠቀማቸው የፍጆታ እቃዎች ላይ ሳይሆን በቋሚ ንብረቶች ላይ በመሆኑ ውጤቱ መሬት ላይ ሊታይ አልቻለም። ይላሉም የዋጋ ግሽበት በአጠቃላይ ከወሰድን፣ ጠቅላይ ሚኒስትሩም እንዳስቀመጡት ብሔራዊ ባንክም ማይገጠው ሪፖርት ወደን ካየን በቁጥር ደረጃ እንደም- እንደቀነሰ ያሳያል። ምናልባት ይሄ ብዙ ጥናት የሚፈልግ ሁኖ እንዳለ ሆኖ ግን ምናልባት የቀነሰበት ምክንያት እንደ ሪፖርት ላይ ወሰዱት የዛሬ ዓመት ላይ የናሽናል ባንክ ያወጣው የሞኒተሪ ፖሊሲ አለ። ዋጋ ግሽበትን ለመቀነስ የባንኮች የማበደር ላይ ሊሚት ተደርጎ ከባንኮች ከብሔራዊ ባንክ የመበደር ላይ ያለውን የወለድ መጠን ለመቀነስ ኢኮኖሚ ውስጥ ሊቀሳቀስ የሚችለውን ብር በመገደብ ዋጋ እንዲህ ግሽበትን ለመቀነስ የተሞከረበት ሁኔታ አለ። ይህ ሲሆን ግን በተጨባጭ መሬት ላይ ያለውን ወርደን ስናይ የፕሮፐርቲ የምንላቸው መሬት የመሬት ዋጋ የቤት ዋጋ በመጠኑም የመቀነስ ሁኔታ ታይቷል። ሆኖም ግን እነዚህ እነዚህ ለምግብ ፍጆታ የሚውሉትን ኮንሱም ለኮንሳምሽን የሚውሉትን ከወሰድን ግን በተፈለጎ መጠን ዋጋውን ቀንሷል የሚል እምነት የለች። ተናጆች ሊኖሩ በዚህ ላይ ለውጥ ይኖራል። ሌላው ጠቅላይ ሚኒስትር አብይ አህመድ በማብራሪያቸው የገለጹት ኢትዮጵያ ተጨማሪ ብድሮች ለማግኘት ከዓለም አቀፍ የገንዘብ ተቋማት ጋር እያደረገቻቸው ያሉ ድርድሮችን በተመለከተ ነው። ለአምስት ዓመታት ከበዳሪ ዓለም አቀፍ ተቋማት ጋር የተደረጉ ድርድሮች በአብዛኛው ተቀባይነት እያገኙ መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ ይህም ከተሳካ ተጨማሪ አስር ነጥብ አምስት ቢሊዮን ዶላር ብድር ሊገኝ እንደሚችል ተናግረዋል። በውጭ ምንዛሬ እጥረት እየተፈተነች ባለችው ኢትዮጵያ ተጨማሪ ፋይናንስ መገኘቱ ኢኮኖሚውን ሊያነቃቀው እንደሚችል የሚናገሩት ዶክተር ዳኪቶ፣ ነገር ግን ይህም ተጨማሪ ዳ ለአገሪቱ እንዳያስከትል ጥንቃቄ ያስፈልጋል ይላሉም። እንግዲህ ብድሩ መገኘቱ አንደኛው የፋይናንሻ፣ እንግዲህ እንደተቀመጠው ሪፖርቱ ላይ ጠቅላይ ሚኒስትሩም እንዳስቀመጡት ኮሜርሻል ብድር አይደለም የንግድ ብድር አይደለም። እነዚህ ብድሮች ከአይነት ከወልድ ባንክ የምናገኛቸው ወለዳቸውን ማነስተኛ ስለሆነ እንደዚህ አይነት ሪሶርስ ወይንም ብድር ኢኮኖሚ ውስጥ ኢንጀክት በሚደረግበት ሰዓት ላይ የተሻለ ነው ብዬ አስባለሁ። ከኮስቱም አንፃር ማለት ነው። የሚከፈለው የወለድ መጠንም ከኮመርሻሉ አነስተኛ ስለሚሆን ይሄ ሪሶርስ መገኘቱ ከኮመርሻል ከመውሰድ የተሻለ ነው ብዬ አስባለሁ። በዋናነት ግን አስር ቢሊየንም ብር ከቢመጣ ፕሮዳክቲቭ የሆነ ነገር ላይ ምርታማና ምርታማነትን በሚጨምር ነገር ላይ ካለዋለን አሁንም ወደ መንግስት ተቋማት እየሄደና መስፈላጊ ነገሮች ላይ የሚውል ከሆነ በሙስና የሚያባብስ ከሆነ ምስሩ መምጣቱ የዳው ነው እንጂ የሚበዛው ኢኮኖሚው ላይ የገለጠ ጠቀሜታ ላይኖር ይችላል ማለት ነው። ሰው የህይመት ይሄ የሚመጣው ብር ኢኮኖሚው ላይ ጠቀሜታ የሚኖረው ለምን ፐርፐስ ለምን አላማ እናውላል የሚብለው ነው ብዬ ነው ማስቦ ማለት ነው። ስለዚህ ኢኮኖሚው እንዲያነቃቆ የሚችለው ፌክተር ላይ ታልሞና ና ታቅዶ ከተሰራ የአስር ቢሊዮን ዲግልፍታንት የሆነ ወይም የጎላ ኢኮኖሚ ላይ የጎላ ጠቀሜታ እንደምትኖረ እገምታለሁ ማለት የምጣኔ ሀብት ባለሙያው አቶ ክቡር ገናም በዚህ ሀሳብ ይስማማሉ። ተስፋ ነው ተስፋ እንበለው፣ ምክንያቱም በዛው አንጻር የአገሪቷ ብድርም ከፍ ይላል ማለት ነው። አሁን ካለው በአስር ነጥብ አምስት ቢሊዮን ያድጋል ማለት ነው። አብዛኛው ይሄ ብድር የበፊቶቹን ብድርም ለመክፈል የሚረዳና በተለይ ደግሞ አሁን እየተዛባ ያለው የዚህ የውጭ ምንዛሪ ሁኔታን ለማስተካከል፣ ከዛም ተነስቶ ሌሎች ሊወሰዱ የሚገባቸው የተባሉ ጉዳዮች አሉ። ለምሳሌ የብርን እና የዶላርን ልውውጥ የበለጠ ብርን ለማዳከም ማዳከም እንዳስፈለገ እና በዛ ስምምነት መሰረት ይመስለኛል። ይሄ ብድር ሊመጣ የተፈለገው እንግዲህ ውጤቱ መጀመሪያ ከተገኘ ለዛ ለተገኘው ገንዘብ እንዳሉ ትክክለኛ ፖሊሲዎች ቀርበው ሀገሪቷን እድገት ሊያሳድጉና በዛውም አሁን እያደገ ያለውን እዳ ለመክፈል የሚያስችል ኢንዱስትሪም ሆነ የሰርቪስ አገልግሎቶች እየሰፉ የሀገሪቷ የውጭ ምንዛሪ ሊያድግ የሚያስችልበትን ሁኔታ እንዲፈጥር ካልተደረገ ተመልሶ ወደ ኋላ ነው የምንሄደው እንጂ ወደፊት ልንሄድ አንችልም። ሀገራዊ የግብርና ምርትን በተመለከተ በተያዘው የምርት ዘመን ወደ አምስት መቶ ዘጠና ሰባት ሚሊዮን ኩንታል የሰብል ምርት ይገኛል ያሉት ጠቅላይ ሚኒስትር አብይ አህመድ ይህም ካለፈው ዓመት በሁለት መቶ ሚሊዮን ኩንታል ብልጫ እንዳለው ተናግረዋል። በኢትዮጵያ ያሉ ኢኮኖሚያዊ ችግሮችን በአብዛኛው መፍታት የሚቻለው ምርታማነትን በማሳደግ መሆኑ የሚናገሩት በአዲስ አበባ ዩኒቨርሲቲ የንግድ ሥራ ትምህርት ቤት መምህር የሆኑ ዶክተር ዳኪቶ አለሙ መንግስት ከቁጥር ባለፈ መሬት ላይ ምርታማነትን ለማሳደግ መስራት ይኖርበታል ይላሉም። የሌሎች ሀገርና የዋጋ ግሽበት ትልቅ ሊሆን ይችላል፣ ግን የሌሎች ሀገር አት ሊስት የሆነ በሀገራቸው ሰልፍ ሰፊሸንት የሆኑበት የሚያመርቱት ነገር ይኖራል ማለት ነው። የእኛ ሀገር በተለይ ፍሩ የምግብ ችሎታዎች ወርተን ካየን ከጤፍ በስተቀር እኮ ከውጭ ማይመጣ ነገር የለም። ቲማትንም እኮ ከሱዳን የምናመጣ ሀገር ማ ያለ ነው ማለት ነው። በእንደዚህ ሌቨል ኢንፍሌሽንን ሙሉ በሙሉ መቆጣጠር አይቻልም። ለዚህ ኢንፍሌሽን መቀነት የሚቻለው በአንድ ሀገር ላይ ያለውን ምርታማነት መጨመር ነው። ሰው ከዚህ ጋር ተያይዞ አግሪካልቸር ሴክተሩ ተጠናክሮ የሚሄድበት ይህ እንግዲህ ቅድም እናነሳሁት ያለመረጋጋቶች አሉ። እነሱንም ብዙ ነገሮችን እንግዲህ መውሰድ ይፈልጋል ብዬ አስባለሁ። በዋናነት ግን ምርታማነት የሚጨምርበትን ሁኔታ መፈለግ እንዳለበት ነው ማስበው ማለት ነው። አቶ ክቡር ገና በበኩላቸው ሀገራዊ የሰላም ሁኔታውን ማሻሻል ትኩረት ሊሰጠው ይገባል ይላሉም። ሀገሪቷ የተሻለ ሁኔታ ቢኖራት ነው የዓለም መንግስታት እና የዓለም የፋይናንስ ኢንስቲትዩሽን ይህን ያህል ገንዘብ ለማበደር የቻሉት በሚል ሰበብ ብዙዎቹ ወደ ሀገሪቷ ሊመጡ የሚችሉበትን ሁኔታ ያሳያል። ስለዚህ ተስፋ ይሰጣል፣ ኮንፊደንስ ይሰጣል። እንግዲህ እነዛ ኮንፊደንሶች ወደ ስራ ተለውጠው የኢኮኖሚ እድገት እንዳመጡ ከተደረገ እንግዲህ ተስፋው የተሻለ ይሆናል የሚል ነው። ዋናው መሰረታዊ ጉዳይ የምለው የዚ ጦርነቱና በየክልሉ ያለው የሰላም ማጣት፣ እሱም ካልተስተካከለ አስቸጋሪ ነው እድገትን በዚህ በቀላሉ ለማምጣት በበጀት ዓመቱ ከምርትና ከአገልግሎት ወጪ ንግድ 10 ቢሊዮን ዶላር ከኋላ አገልግሎት 6.5 ቢሊዮን ዶላር እንዲሁም ከውጭ ቀጥታ ኢንቨስትመንት 3 ቢሊዮን ዶላር መገኘቱን የተናገሩት ጠቅላይ ሚኒስትር አብይ አህመድ በምክር ቤት አባላት በአጽንኦት የተነሳውን የሙስና ጉዳይ ለመዋጋትም መንግስታቸው ቁርጠኛ እንደሆነ ገልጸዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ